ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን ያለመረጋጋት የቀሰቀሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ በዓለም አቀፍ ህግጋት የተፈቀደ ተያይዞ የሚደርስ ጥፋት ቢከሰት በህግ አግባብ ሊታይ የሚችል የተለመደ የተቃውሞ አቀራረብና ና መብትም ነው ሲሉ የህግ አስተማሪና ተመራማሪው ዶክተር ጸጋዬ ረጋሳ ሀራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ጽዮን ግርማነች ያነጋገረቻቸው አቶ ጸጋዬ ረጋሳ ሃራርሳ ይባላሉ። በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል የቀድሞ መምህር ነበሩ። በተባበሩት መንግስታት የልማት ድርጅት የሰብአዊ መብትና መልካም አስተዳደር ዴስክ ኃላፊ ሆነው ሰርተዋል። አሁን ደግሞ በአውስትራሊያ ሜልበርን ከተማ በሜልበርን የህግ ትምህርት ቤት በህገ መንግስት ህግ የዶክትሬት ዲግሪያቸውን አጠናቀዋል። አቶ ጸጋይ የህግ አስተማሪና ተመራማሪም ናቸው። በአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ መደረግን ተከትሎ ከአንድ አመት ከስድስት ወር በኋላ በድጋሚ ስላገረሸው ተቃውሞና የመንግስት ምላሽ ከህግ አኳያ መዝነው ትንታኔ እንዲሰጡ ንጋብዣቸዋለሁ። አቶ ጸጋይ ረጋሳ የህግ አስተያየቱን ሊያካፍሉን ስለፈቀዱ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ ሀሳቤን ከእናንተ ጋር እንደ እና ከአድማጮች ጋር እንድካፈል። አንድ የተቃውሞ ሰልፍ ሲደረግ ወይም ህዝባዊ አመፅ ወይም ረብሻ አሊያም በርከት ያሉ ሰዎች ተሰብስበው አደባባይ ሲወጡ የሚሰጠው ስያሜ ይኖራል። አሁን ያለው ይህ ሁኔታ ከህግ አኳያ ምን አይነት ስያሜ ልንሰጠው እንችላለን? ምን ብለን ልንጠራው እንችላለን? ይሄ ሰልፍ አሁን ከተጀመረ ጀምሮ አሁን ካለበት ሁኔታ ድረስ ካየነው የተለያየ መልክ እየያዘ ሄዷል። ሲጀመር በትምህርት ቤት ቅጥር ግቢ ውስጥ ተማሪዎች ተቃውሞ ያሰሙበት ሰልፍ ነበረ። በዛ ወቅት የተቃውሞ ሰልፍ ተብሎ ሊወሰድ ይችላል። ከዛ በኋላ ግን ከትምህርት ቤት ውጪ ሆኖ በሰራዊት እይታ ስር በከባድ ሁኔታ ማለት የፈቃድ እና የይ ስብሰባ የማድረግ ማዘጋጃ ቤት ተቋማት የሚያውቁት ለተሰላፊዎቹ ጥበቃ የሚያደርጉበት አይነት እንቅስቃሴ ስላልሆነ ከሰላማዊ ሰልፍ ትንሽ ያለፈ ነገር እየሆነ ይታያል። በዛም ተባለ በዚህ ሁሉም እንቅስቃሴ እስካሁን በህግ ሊታይ የሚችለው ራስን እንደመግለጽ የፖለቲካ ሐሳብን እንደመግለጽ እና የራስን ሐሳብ ለመግለጽ የተቃውሞ ሐሳብን ወይም የፖለቲካ ሐሳብን ደግሞ ለመግለጽ የመሰብሰብ ነጻነት በሚለው ውስጥ የሚካተት ይሆናል። በእንግሊዝኛው ኤክስፕረሽን አሴምብሊ ኤንድ ዴሞንስትሬሽን የሚባለው ውስጥ ማለት ነው። ስለዚህ አመጽ ሊባልም ይችላል። ከዛ አልፎ የ ህዝብ የተቃውሞ እንቅስቃሴ ተብሎም ሊወሰድ ይችላል። የህዝብ ተቃውሞ እንቅስቃሴም ሆነ አመፅም ሆነ ሰላማዊ ሰልፍም ሆነ እነዚህ ሁሉ ህጋዊ ከለላ ያላቸው ራስን የመግለጽ የመሰብሰብ እና ሐሳብን የመግለጽ መብት ክፍል ተደርገው ሊወሰዱ ይችላሉ። በአብዛኛው እኔ ያየሁት የተከታተልኩት ሁሉ ሰላማዊ የሆነ እንቅስቃሴ ስለሆነ ከሌላ ተነካካ ስለ አይደለ በህግ አስፈላጊው ጥበቃ ሊያገኝ የሚገባ በዓለም አቀፍ የሰብአዊ መብት ሰነዶችም ቢሆን በሀገር ውስጥም በኢትዮጵያ ህገ መንግስትና ሌሎች ህግጋት ጥበቃ ሊያገኝ የሚገባ ራስን የመግለጽ፣ ሀሳብን የመግለጽ እና ሰልፍ የማድረግ መብት ነው። የህዝብ ተቃውሞ እንቅስቃሴ አመፅም ሆነ ሰላማዊ ሰልፍ ቢሆን በዓለም አቀፍ የሰብአዊ መብት ሰነዶችም ሆነ በሀገር ውስጥ በኢትዮጵያ ህገ መንግስትና በሌሎች ህግጋት ጥበቃ ሊያገኝ የሚገባ ነው እያሉ ነው። ሰልፉም ህጋዊ ነው እያሉ ነው። በመንግስት በኩል ደግሞ ጠቅላይ ሚኒስትሩን ጨምሮ ሌሎች የመንግስት ባለስልጣናት ሰሞኑን ወደ ብዙሀን መገናኛ እየቀረቡ ሰልፉ ከጀርባው በአሸባሪ ድርጅቶች የተቀነባበረ የሽብር ተግባር ነው እያሉ ነው። ለዚህም በምሳሌነት ድንጋይ መወርወሩን፣ መኪና መሰበሩን፣ ፖሊስ ገደሉን ያነሳሉ። እርስዎ ከህግ አኳያ ይህ ሰልፍ ከሽብር ተግባር ጋር የሚያገናኘው ምንድን ነው ይላሉ? እንግዲህ ቀደም ካለ ጊዜ ጀምሮ ኢትዮጵያ መንግስት በአጠቃላይ ተቃውሞ የሚያስነሱበትን ተቃዋሚዎቹን በሙሉ ሽብርተኞች፣ ጸረ ሰላም ኃይሎች፣ አሁን ደግሞ የሚጠቀሙት ቃል አፍራሽ ኃይሎች፣ ጠባብ ብሔርተኞች፣ የውጭ መንግስታት፣ የውጭ የኢትዮጵያ ጠላት ተላላኪዎች ወዘተ የሚል ቃላት ይጠቀማል። በእነዚህ አሁን በሚቃወሙት ሰዎች መካከል ደግሞ መንግስት በተለይ የሀይል እርምጃ መውሰድ ከጀመረ እና ብዙ ሰዎች መሞት ከጀመሩ በኋላ አንዳንድ መፈክሮችን ስንሰማ ፍጹም የሆነ መንግስትን የመጥላት የመራገም በተለያየ መንገድ ጥላቻቸውን የመግለጽ ምልክት ያሰማሉ። እውቅና ያለመስጠት እንደ መንግስትም ጭምር አሉ። እነዚህ እንግዲህ ሁለቱ ባላቸው ኢንተንስ በሆነ ግንኙነት መካከል የተፈጠሩ የመጠላላት ቃላት ናቸው። አሁን ጠቅላይ ሚኒስትሩን መግለጫ ሲሰማ ደጋግሞ የሚጠቀሙት ቃል እነዚህ አፍራሽ ኃይሎች፣ አሸባሪዎች ይላሉ እና በእንግሊዝኛም መግለጫ ሲሰጡ የተለያዩ የእነሱ ሰዎች ለዓለም አቀፍ ሚዲያ ዲስቴብላይዘርስ ነው የሚሏቸው የመንግስትን መረጋጋት የማይፈልጉ የመንግስትን የልማት እንቅስቃሴ የሚያፈርሱ አድርገው ነው ዲስክራይብ የሚያደርጓቸው። ይሄን ያህል ነው ሊሄድ የሚችለው መንግስት ተቃዋሚዎቹን ጠላቴ ብሎ የሚያስባቸውን ለማጥፋት ሲፈልግ የሚጠቀመው ፍሬሚንግ ሽብርተኛ የሚል ነው። አቶ ጸጋይ አሁን ያብራሩልኝ መንግስት እንዲህ አይነት ሁኔታዎች ሲፈጠሩ እንዴት አይነት መጠሪያ ስያሜ እንደሚሰጥና በተቃውሞ በኩል የቆሙ ሰዎች ደግሞ መንግስት ምን ብለው እንደሚጠሩት ነው። እርስዎ እንደ ህግ ባለሙያነቶ በህገ መንግስትና ህግ ጉዳይ ላይ ጥናት እንደማቅረቦ ይህን ሁኔታ ከህግ አንጻር ሲመዝኑት የሽብር ተግባር ነው ወይስ አይደለም የሚለውን ቢመልሱልኝ። መልሱ አጭር ነው። የሽብር ተግባር አይደለም። ሰላማዊ የሆነ የመንግስትን ፖሊሲ እና የመንግስትን እርምጃ የመቃወም እንቅስቃሴ ነው፣ እያየን ያለ ነው። መጀመሪያ ጀምሮ ይሄንን ሰልፍ የሚያዘጋጁ ሰዎች ስታያቸው የሚናገሩት ነገር ሳይ ኖ ቱ ማስተር ፕላን፣ ይሄን ማስተር ፕላን አንቀበልም። ማስተር ፕላን ዲድኔ ነው የሚሉት። ይሄንን ማስተር ፕላን አልተቀበልንም ነው የሚለው። ማስተር ፕላን አልተቀበልንም። ከዛ አሁን የተጀመረው ልጆቻችንን አትግደሉ፣ መሬታችን አጥንታችን ነው፣ ኦሮሚያ አትሸጥም። ይሄ ነው ያለው መፈክር። ከዚህ ጋር ተያይዞ የሚገለጹ እንቅስቃሴዎች የመንግስት መኪኖች፣ የመንግስት ተቋማትን አሁን በተለይ መንገድ መዝጋት እንደዚህ እንደዚህ ነገር አለ። ይሄ ማንን ለማሸበር ነው? ነው ያደረጉ ያሉት። አንድ ሁለተኛ የሽብር ተግባር የሚባለው ፖለቲካዊ ጥቃት በማድረስ ሰፊ የሆነ የህዝብ አካል በጣም ፈርቶ እንዲኖር እንዳይንቀሳቀስ ማድረግ ማለት ነው። በተለያየ የዓለም አካባቢ ይሄ የእኔ ዲፊኒሽን አይደለም፣ የኢትዮጵያ መንግስት ዲፊኒሽን አይደለም። ሽብር ማለት አንድ ህዝብ እንዳይንቀሳቀስ ነጻነቱን እንዳይጠቀም ይሄ ይመጣብኛል ያይመጣብኛል ብሎ እንዲሸማቀቅ የሚያደርግ ፖለቲካዊ የሆነ በርዕዮተ ዓለም የተመራ ፖለቲካ ጥቃት ማድረስ ማለት ነው። እነዚህ የመንግስት ፖሊሲን መቃወም ናቸው እንጂ ማንንም የመንግስትንም ተቋም መንግስትንም ራሱን የማስፈራራት የማሸበር ሁኔታ አይታይባቸውም። ከዚህ አንጻር ሰልፉ ፍጹም ሰላማዊ ፍጹም ህጋዊ ነው። የህግ ግድፈቶች ለምሳሌ ድንጋይ መወርወር፣ ንብረት ማጥፋት፣ መንገድ መዝጋት፣ መንገድ መቆፈር ካሉ እነዚህ በኖርማል የህግ ፕሮሰስ ጥፋተኛው ተለይቶ ጥፋተኛ ይደረጋል። ለዚያውም በዚህ የፖለቲካ እንቅስቃሴ ውስጥ በተደረገ ተግባር ይሄም ራሱ አንድ ሰራ ወንጀለኛ የፈጸመው ሳይሆን በተቃውሞ ሂደት ውስጥ የተፈጸመ ስለሆነ ይሄም ራሱ በክርክር በፍርድ ቤት ክርክር ሂደት ታይቶ ነጻ ሊደረግ የሚችል ነው ብዬ አምናለሁኝ። ስለዚህ ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶችም ይሁን በሀገር ውስጥ ሕግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ሕግ ሽብርተኛ አያስብልም። አቶ ጸጋይ ረጋሳ ለዛሬው አመሰግናለሁ። አድማጮች ከአቶ ጸጋይ ረጋሳ ጋር ያደረኩት ቆይታ አላበቃም። ሰዎች ይህንን መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ ወይ? አደባባይ ወጥተው ተቃውማቸውን የሚያሰሙትስ ምን ምላሽ በመጠበቅ ነው? በእንዲህ ያሉ ሰልፎች ለሚጠፋው የሰው ህይወት ማን ነው ተጠያቂ? መቼት ነው የሚጠየቀው? ለሚሉትና ሌሎች ጥያቄዎች የሰጡት ምላሽ በነገው ምሽት እመለስ አለሁ።